መዝናኛ ሙዚቃ የጀመረው በልጅነት እድሜው ነው፣ በ11 አመቱ። ከድምፃዊነቱ ባሻገር ግጥምና ዜማዎችን መስራት የጀመረውም በዚሁ የልጅነት እድሜው የሕጻናትና ወጣቶች ቲያትር ቤት ተቀጣሪ ሆኖ ነው። ለሙዚቃ ስራ ጀማሪ ባይሆንም የመጀመሪያ የሙዚቃ አልበሙን ትርታይ በሚል መጠሪያ በቅርቡ ለአድማጭ ጆሮ አብቅቷል። በዚህ የሙዚቃ ስራው ጥሩ ተቀባይነት እያገኘ መምጣቱን ብዙዎች ይገልጻሉ። የዛሬው የመዝናኛ ዝግጅት እንግዳችን ድምፃዊ እሱባለው ይታየው ትከታተሉን ዘንድ በአክብሮት እንጋብዛለን። በቅድሚያ ለቃለ መጠየቁ ፈቃደኛ በመሆንህ በዶች በለ ራዲዮ ስም ከልብ አመሰግናለሁ። ድምፃዊ እሱ ባለው ይታየው፣ እኔም እጅግ አድርጌ አመሰግናለሁ። መልካም። እንግዲህ ወጣት ድምፃዊ ነህ፣ አልበምም የመጀመሪያ እንደሆነ ነው እየሰማሁትና፣ ግን በመጀመሪያ ጊዜ ተቀባይነት ማግኘት ከባድ ነው። ያንተ ግን ጥሩ ተደማጭነት አላቸው ከሚባሉት ውስጥ ነው። ተስፋ የሚጣልበት ወጣት ድምፃዊ ነው የሚሉ ብዙዎች ናቸውና በማህበራዊ መገናኛ ኛ ብዙሀንም እንደዛ አይነት ነገር እያየን ነውና፣ እንደው በመጀመሪያው አልበምህ ሊሳካል የቻለ ምን የተለየ ነገር አድርጌያለሁ ብለ ታስባለህ? ያው ምንም ያው የተለየ ነገር ብዙም የለውም። ዋናው ነገር ምንድን ነው፣ ይህን አልበም ትርቴን አልበም ሲሰማ ወደ አምስት አመታት ነው የፈጀው። ከዛ ከትርቴ አልበም በፊት ማሬ ማሬ የተሰኘ ነው እና የሰራ ነው ምንድን ነው ያው መሞከር የሚባለው አላ አደለ የመጀመሪያ ሆነና ተሞከረ። ሲሞከር ደግሞ ጥሩ ተቀባይነትን አገኘ ሰው ጋር በፍቅር ነው የሰራኸው ማለት ነው። በፍቅር ነው ነ በጥሩ ሁኔታ ነበር ስንሰራ የነበረውና ያለስስት ሙዚቃውንም ግጥምና ዜማውንም የመስራታችንም እንድዘው ውጤትም እንዳለ ሆኖ ደግሞ በስተመጨረሻ ብዙ አልበሞችም አሉ። ጥሩ ሆነው ያልተሰሙ አልበሞችንም አውቃለሁ። የመወዳቸው መወዳቸው ነው። ጫሉ ባለው ያው እግዚአብሔርም ቀጥታ የጀመረበትና ጥሩ ነገር ሆነ። የዚህ አልበምህ ትርታ የሚለው አልበምህ ግጥምና ዜማውን ሙሉን አንተ እንደሰራኸው ነው የሰማሁትና እንደው ጀማሪ ሆነህ በራስህ ግጥምና ዜማ መምጣት የታዋቂ ዜማ ደራሲ የታዋቂ ግጥም ደራሲ ስራዎች ሳሊዝ ወደ ህዝብ ገብቼ ያዋጣኛል ወይም ደግሞ እደመጣለሁ ብለህ እንዴት አሰብክ? አልፈራህም? ወደ ገበያው ስትገባ ሙከራ ሲሆን አያስፈራም ማለት ው ከበፊትም አልመው የነበረው ነገር ስለሆነ ማለት በተለይ በሙዚቃው ጉዳይ ከልጅነትም ጀምሮ የግጥምና ዜማ እንደ ድምፃዊነቱን ነገር በደንብ አድርጌ ሰራ እና እጫወት ስለነበረ ብዙም አላስፈራኝም። ከልጅነት ጀምሮ ስለሆነ ማለት እርግጥ ነው ትንሽ የሌሎችን ስራዎችን ምናምን ለመቀላቀል ምናምን ትፈልጊያለሽ። ግን ደግሞ አንቺ ጋር ጥሩ ነገር ካለ የተሻለ ነገር ካለ ለን ያን ያህል ብዙ የሚከብድም ነገር ያለ አይመስለኝም። ሀሳብን የሚገልጽ ነገር ካለ ብዙም ያስፈራ ነገር የለውም። ከህጻ ህጻናትና ወጣቶች ቲያትር ቤት በልጅነት ጀምሮ ድምፃዊ እንደነበርክ እዛ አካባቢ ሰምቻለሁና፣ መቼ ነበር በስንት እድሜህ ነበር የጀመርከው? መጀመሪያ ያው የአስራ አንድ አመት ልጅ እያለሁ ነው ሙዚቃውን በደንብ የጀመርኩት እና መጀመሪያ የጀመርኩት የመጀመሪያ ደረጃ ትምህርት ቤት ደጃዝማች ማርሰመተር ይባላል። እዛ ስማር አምስተኛ ክፍል ላይ ነው የጀመርኩት። ከዛ እያለ ነው ቻሪስ የሚባል ቦታ ገባው። ከቻሪስ ከሚባል ቦታ ነው ቀጥታ ወደ ህጻናትና የመጣቶች ቲያትር ይርኩት ረጅም ጊዜ የሰራሁት ህጻናትና ወጣቶች ቲያትር ነው። በድምፃዊነት በግጥምና ዜማ ደራሲነት ማለት ነው። ምን ያህል አመት ሰራህ እዛ? ስምንት አመት ያህል ነው የሰራሁት እዛ ያለህ የእነማንን ሙዚቃ ትጫወት ነበረ? እዛ ያለው የነ ቴድሮስ ታደሰን የነ ሙሉቀንን የነ ኤፍሬምን ብዙ ብዙ ሙዚቃዎችን እጫወት ነበረ። ግን ከዛ ግን በዘለለ የህጻናትና ወጣቶች የህጻናትና ወጣቶች ቲያትር አረ ቅዳሜና እሁድ ሁሌ ትርኢት ይቀርብ ነበርና ቲያትር ከመሰራቱ በፊት እኛ ሙዚቃ እናቀርባለን ለሰላሳ ደቂቃ ያህል እና እዛ ላይ የሚሰሩት ሙዚቃዎች ልጆችን የሚያነጹ በምግባር ልጆችን የሚቀርጹ የመካሪ የሚባሉ ሙዚቃዎች ናቸው። አዲስ ግጥምና ዜማ ነው የሚሰራውና እሱን ራሴ እየሰራው ማለት ነው። እና ብዙ ጊዜ የሰዎችን አልፎ አልፎ ከቲያትር ቤት ውጭ የሆኑ ስራዎች ላይ ነው ስንሰራቸው የነበረው እንጂ ሌላውም በአጠቃላይ የአዲስ ግጥምና ዜማ ነበር ስንሰራ የነበረው። ከሌሎች ድምፅ ያን የበለጠ እና እሱም አስተዋጽኦ አለው በግጥምና ዜማውም። እንደነገርኩሽ ደግሞ የሌሎች ሰዎችን ነገር ይዘሽ እንድትወጪ ያደርጋል። ህጻናትና ወጣቶች እያለህ እንግዲህ ራስህ ዜማና ግጥም እንደምትደርስ ነው የነገርከኝና ታስታውሰ አለ የመጀመሪያ ሙዚቃህን ራስህ ግጥም ዜማ የሰራህለትን መጀመሪያ ዜ የገባሁት የአባትና የእናት ግጥምና ዜማ ነው። ገና ሀሁ ብዬ የተሰኘ ነው መጀመሪያ ዬ የገባሁት ትዝ የሚለኝ እሱ ነው። የሙዚቃ አልበምህ ላይ እሱ ባለው ይታየው የሺ የሚል ነገር አይቻለሁና የሺ የእናትህ ስም ነው። የሺ የእናትህ ስም ነው ብዙ ጊዜ እንዲህ አይነት ነገር አልተለመደምና የእናተ ስም እዛ ላይ እንዲጠቀስ የፈለክበት ምክንያት ምን ነበር? አዎ እናቴ ሽፋት ተሰማ ትባላለች። መጀመሪያ ስራዬን እናቴ ነች ማለት ሁሉም ሰው ቤት ውስጥ እናት እና አባት፣ በተለይ ደግሞ ኢትዮጵያውያን አባትና እናቶች ለልጆቻቸው ትልቅ ነገር ነው የሚከፍሉትና የመጀመሪያውን ስራ እሷ ናት ፕሮዲስ ያደረገችኝ እና ድንገት ሆኖ እሱ ነገር ሳይበቃ ነው እሷ በዜና ረፍቷ የሆነው ያለፈችው ማለት ነው። እና ከዛ ጀምሮ ነው እኔ በቃ አርቲስት ተወሰነ የእሷን ነገር የእሷን ለ ሰብሰባዊ ክፍል የሆነ ነገር ካለ እናቴም በእኔ ህይወት ውስጥ ትልቅ ነገር ስላላት አባት እናት ግዴታ ስዋ ይታየው የሺ መባል አለብኝ ብዬ ወሰኘ። ነው ለእናት መታሰቢያ ነው ማለት ነው እንደዚያ ያደረገ ናናቴ ያልበምህ መጠሪያ ትርታይ ነው የሚለው ትርታይ። ላልበምህ መጠሪያነት ለምን ተመረጠ? ትርታይ ምንድነው? እንደ ቅድም እንዳልሽው አዲስ ነው። ግጥምና ዜማው የሚያንተ ብቻ ነው። ቅንብሩም ደግሞ ታምሯ ማለት ይባላል የሚባላል በጣም እጅግ በጣም ጎበዝ ልጅ ነው ነው ከእሱ ጋር የሰራ ነው። ሁለታችን ብቻ ነው። ሁለታችን ጋር ያለን ሀሳብ ነው። እንትን ብለን አዋህድን ያወጣ ነው እና ትርታችን ነው። የልባችን ነው። በቃ እኔና ታሜ ወይም እኔ ሀሳቦቹ የራሴ የትርታ ልብ የሚለኝ ነው። እነዚያ ልብ ውስጥ ያለው ሙሉ ስራ ልብ የሚለኝ ነው። የሚል ሀሳብ ያለው ነው። ትርታ የሚለው ሀሳብ ማለት ነው። ትርታችን ነው። ለህዝብ የሰጠ ነው ማለት ነው። Zer semaik Ahat ez da miket bainik Dezag ektasik የሙዚቃ አልበምህ ውስጥ ሀገርን በሚመለከት ሁለት የሙዚቃ ስራዎች አሉ። እዛ ውስጥ ኢትዮጵያን በሚመለከትና ግጥምና ዜማ የሰራኸው ደግሞ አንተ ነህ እና በምን ስሜት ነበረ ይህንን ግጥምና ዜማ የሰራው ይህንን ሙዚቃ የሰራኸው? የኢትዮጵያ ሙዚቃ ሁለት ነው ያለኝ አልበሙ ላይ። አንደኛው ህያው ስም የተሰኘው ነው። ህያው ስም ስለ አባቶቻችን እቺን ሀገር እቺን ኢትዮጵያ የምትባለ ሀገር ስላቆሙ አባቶቻችን ደም አጥንት ስለከፈሉላት ስጋቸውን ስለከፈሉላት አባቶች የሚያነሳ ሙዚቃ ነው። ማለት ባለ ሁለተኞችን ማንሳት አለብን። እቺን ሀገር ያቆያትን ምንጥቅ ማለት አለብን የሚል ሀሳብ ያለው ነው የ መጀመሪያው ሙዚቃ ማለት ነው እና አሁን የቆምነው ነገር ብዙ መስዋዕት የተከፈለበት ነገር ነው እና በጣም እነሱን ደግሞ አለማንሳት እንደነውርም ነው መታየት መቆጠርም ያለበት ታሪክን ስላቆሙት ሰዎች ታሪክን ስለሰሩት ሰዎች እኛ መስራት እንኳ ባንችል እነሱን ግን ማክበር እነሱን ማንሳት እነሱን ሁሌም ሲሆን ማሰብ ያስፈልጋል የሚል ሀሳብ ነው። ያለ የመጀመሪያው ሀሳብ ማለት ነውና ስለሚሰማኝ ነው። ጋፍ ሁለተኛው ዘፈን ማሞቂያ አይደለም። ብዙ ጊዜ ማለት ኢትዮጵያዊነት፣ ኢትዮጵያን መውደድ ምናምን ማለት አታቂውም በቃ የሚቆም ስሜት አይደለም፣ ያባራ ነገር አይደለም። እና ሰው በየሄደበት ነው በየሄደበት ኢትዮጵያን እወዳለሁ ኢትዮጵያ ሀገሬ፣ ኢትዮጵያ፣ ኢትዮጵያ፣ ኢትዮጵያ፣ ኢትዮጵያ የሚለውን ነገር በተለይ ይሄ ወደ ጥበቡ ቦታ ላይ ያለ ሲደጋግመው፣ ይህ ሰው የምነካው ይህ ሰው በቃ ለአንዴ እኮ ነግሮናል፣ ምናምን የሚል የሚል ሰው ይመጣል። ና እሱን ሀሳብ ነው የተጫወትኩት። ዘፈን ማሙኪ አይደለም ሞድሽ ያለው ማለት ይ ሳልጠራሽ እያላድርም በቃ አላርና የእውነት ነው እና ሁሉም ጋር ያለው ሁሉም ኢትዮጵያ ጋር ሁሉም ጋር ያለው ኢትዮጵያን የመውደድ ስሜት የእውነት ነው። ይህንን ሀሳብ ነው። ወደፊት ያለህ እቅድ ምን እንደሆነ እንገልጻልኝ እንሰነባበት። ቀጣይ ስራ ያው ኮንሰርት ነው። ለኮንሰርቱ አሁን ቡክ እያደረግን ነው ወደ መጀመሪያ ከስራ የተነስተን ዩሮፕን አዳርሰን ከዛ ወደ አሜሪካ ነው የምንሄደው እና ብቻ ያው ጥሩ ነገር አለ። ድጋሜ ደግሞ ወደ አልበም ስራ እገባለሁ ቶሎ ብዬ እሰራለሁ ብዬ አስባለሁ። ያለው ነገር የሚያሰራና ደስ የሚል ስለሆነ ማለት ነው። ና አቀባበሉ ደስ ብሎሃል? በጣም በጣም በጣም ልዩ ነው። እግዚአብሔር ይመስገን ሰውም ስለወደደው ደስ ብሎኛል። ህዝቡም አቀባበሉ ልዩ ነው። ሰው የሰራውን ነገር መጨረሻ ልፋቱ፣ የመጨረሻው ውጤት ጥሩ ሲሆን ለነገ ነገር ያነሳሳል። ገብቶልሻል። አቅም ነው የሚሆነው ትንፋሽ ነው የሚሆነው እና በዚህ አጋጣሚ ለወደደ ስለተቅላላ ደስ እንዳለኝና እጅግ በጣም እንደማመሰግንም በዚ አጋጣሚ ማሳወቅ ፈልጋለው ፍቅራቸውን አክብሮታቸውን ለገለጹልኝ ሁሉ እግዚአብሔር ይስጥ ያክብርልኝ ድምፃዊ እሱ ባለው ይታየው የሺ ለነበረን ቆይታ በጣም አመሰግናለሁ መልካም ዝግጅታችን በዚህ ተጠናቋል ስለተከታተላችሁ እናመሰግናለን ፀሐይ ጫኔ ነኝ መልካም ጊዜ